የአሸንዳ በዓል በትግራይ ክልል በዛሬ ዕለት መከበር መጀመሩን ጠቅሶ የመቀሌ ዘጋቢያችን ያደረሰ ነው። መቀሌና አብዩ ዳዲ አዲ ከተሞችን ጨምሮ በተለያዩ የክልሉ አካባቢዎችም የተከበረ ነው። በመቀሌ ከተማ በዓሉ በተጀመረበት ፍራ ፕሬዚዳንት ሳህለ ወርቅ ዘውዴና የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል መገኘታቸውንም ጠቅሷል። ሁልጌታ ጽበሃ የአሸንዳ በዓል በየዓመቱ በትግራይ በአብዛኛው አካባቢ ከነሐሴ 16 እስከ 18 የሚከበር ሲሆን እንዲሁም በአክሱም አይንዋሪ ተብሎ ነሐሴ 24 ይከበራል። በዓሉ በዛሬ ሁለት ባሎኒ ተብሎ በሚጠራ ስቴዲየም በመቀለ ከተማ በባህላዊ ጌጣጌጥና ባህላዊ ልብሶች የተዋቡ ሴቶች ማክበር ጀምረውታል። በበዓሉ የኢፌዴሪ ፕሬዚደንት ሳህለወርቅ ዘውዴ እና የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ተገኝተዋል። ፕሬዚደንት ሳህለወርቅ ዘውዴ በመድረኩ ባሰሙት ንግግር የአሸንዳ በዓል ባህላዊ ይዘቱን ተጠብቆ በድምቀት እየተከበረ እስካሁን እንዲደርስ የትግራይ ሴቶች የነበራቸውን አስተዋጽኦ ትልቅ ነውና ሊመሰገኑ ይገባል ብለዋል። ኢትዮጵያ እንደ አሸንዳ ያሉ ብዙ ሃይማኖታዊና ታሪካዊ ቅርሶች ባለቤት ናት ያሉ ፕሬዚደንቷም እነዚህ ሀብቶች ለሕብረተሰብ ጥቅም ድርሻ አላቸው፣ ወደ ጥቅምም መቀየር ይገባል ብለዋል። እነዚህ ሀብቶቻችንን ጠብቀንና በአግባቡ ተንከባክበን ለመጪው ልጅ ማስተላለፍ ከቻል ዛሬ ከሆኑት በላይ የኩራት፣ የማንነት እና የገቢ ምንጮቻችን እንደሚሆኑ በሙሉ ልብ ለመናገር ይቻላል። የአሸንዳ በዓል ልክ እንደ መስቀል፣ ፍቼ፣ ጨንበላላ፣ የገዳ ስርዓት በዩኔስኮ እንደሚመዘገብ ያላቸውን ተስፋ ከፍተኛ መሆኑም ገልጸዋል። ሴቶች በአሸንዳ ጊዜ የሚሰጣቸውን ክብር ዓመቱን ሙሉ ሊሆን ይገባል በማለትም ተናግረዋል። የአሸንዳ በዓል ከአገራዊ እሴትነቱ ባሻገር ለእኔ የሚሰጠን ትርጉም እንደ ማህበረሰብ የሴት ልጆችን ነጻነት የሚያከብሩ በህብረተሰባችን ውስጥ ያላቸውን ተገቢ ቦታ የሚያስታውሱ ባህሎችና አስተሳሰቦች እንዳሉን እና የጾታ ኩልነት እሳቢዎችን ለማደራጀት ሩቅ መሄድ እንደማያስፈልገን ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የአሸንዳ በዓል ለማክበር ፕሬዚደንት ሳህለ ወርቅ ዘውዴ በመቀለ በመገኘታቸው አመስግኗል። የአሸንዳ በዓል በዩኔስኮ ለማስመዝገብ የክልሉ መንግስት እንደሚሰራም ተናግሯል። በዓል አሸንዳ የአሸንዳ በዓል የትግራይ ህዝብ ከጥንት ጀምሮ ሲያከብረው የኖረ ከቅርብ ዓመታት ወዲህ ደግሞ አስውቦ በድምቀት እያከበረ ያለው ሃይማኖታዊ፣ ባህላዊና ህዝባዊ በዓላችን ነው። ከዚህ ጋር ተያይዞ የአሸንዳ በዓል ለማክበር ወደ ክልላችን የሚመጡ ጎብኚዎች ቁጥር እየጨመረ በመሆኑ የአሸንዳ በዓል የትግራይ ቱሪዝም በማሳደግ ያለውን ድርሻ ከፍተኛ ነው። በመሆኑም ከዚህ እንዲበልጥ ጥረታችን ማጠናከር አለብን ነው ያሉት። አሸንዳ ስናከብር የሴቶች ጥቃት ልንከላከል ይገባል። የሴቶች ጥቃት የሚ የሚኮንን ተግባር ነው ብለዋል። የትግራይ ሴቶች አሸንዳ ወደ ትውልድ እንዲተላለፍ ካደረጉት አስተዋጽኦ በተጨማሪ በአሁኑ ጊዜ ሰላማቸውን በሚገባ እየጠበቁ ይገኛሉ በማለትም ተናግሯል። ደቀ ሸንዳ ወይም የአሸንዳ ልጆች ለፍትህ፣ ሰላምና ልማት ለማረጋገጥ ሲባል አንድነታቸው ሊጠብቁ ይገባልም ብለዋል። በዓሉ በክልሉ በሚገኙ ከተሞችና የገጠር ወረዳዎች በሙሉ በመከበር የሚገኝ ሲሆን በአብይ አድ ከተማ በመከበር ላይ በሚገኘው በዓል ላይም ከአማራ ክልል ሰቆጣ የሚሰጡ ልዑካን በመሳተፍ ላይ ይገኛሉ። የአሸንዳ በዓል ምክንያት በማድረግ ከአዲስ አበባ ወደ መቀለ የኢትዮጵያ አየር መንገድ ከባለፈው አርብ ጀምሮ በረራዎች በመጨመር ዘጠና በረራዎች እንዳደረገ ምንጮች ለቪኦኤ ገልጸዋል። በዓሉ በሰላማዊ መንገድ እንዲከናወንም ጥብቅ የሆነ የጸጥታ እንቅስቃሴ እየተካሄደ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ለአሸንዳ ሻደይ አሸንድዬ ሶለል በዓል የእንኳን አደረሳችሁ መልእክት አስተላልፏል። በሀገራችን ሴቶች ወደ አደባባይ እንዲወጡ አስተዋጽኦ ሲያደርጉ ከኖሩት በዓሎቻችን መካከል አንዱ አሸንዳ ሻደይ አሸንድዬ ሶለል በዓል ነው ብለዋል። አደባባዮች በአብዛኛው በወንዶች ብቻ ተይዘው በነበረበት በዚያ ዘመን እንደ አሸንዳ ሻደይ አሸንድዬ ሶለል ያሉ በዓላት መኖራቸው በበረሃ እንደተገኙ ቀዝቃዛ ምንጮች የሚቆጠሩ ናቸው በማለትም ገልጸውታል በመልእክታቸው ሴቶች በግጥሞቻቸው በዜማዎቻቸውና በጭፈራዎቻቸው ሀሳባቸውን ባህላቸውንና ምኞታቸውን እንዲገልጹ በማድረግ የማይተካ ሚና ነበራቸው ብለዋል። በደስታ ዘመናት ብቻ ሳይሆንም በአስቸጋሪ ዘመናትም ሲከበር የነበረ በዓል ነው ብለዋል። እህቶቻችን ዙሪያቸውን በአያሌ የመብጠሶች ተከበው በእንቅፋትና በጫና ተይዘው እንኳን ተስፋ መቁረጥ የሚባል አልነካቸውም በማለትም ገልጸዋል። በዚህ መሰረትም የሚያጋጥሙን ችግሮች በመፍታት እንደ ሴቶቹ ብልጽግናችን እናረጋግጥ በማለት መልእክታቸው ዶክተር አቢይ አህመድ አስተላልፏል። የአሸንዳ በዓል እስከ ነሐሴ 18 በትግራይ ክልል እየተከበረ ይቆያል። ለአሜሪካ ድምፅ ሙልጊታ ጽበሃ መቅለም Oh